በረከት ታደሰ ራሱን የሚያስተዋውቀው የሶፍትዌር ባለሙያ በማለት ነው። ለአስር ዓመታትም በዚህ ዙሪያ የሰራ ሲሆን ከሰራቸው የስልክ መተግበሪያዎች አንዱ የሆነው አስቤዛ ዶት ኮም አሁን ላይ የሙሉ ጊዜ ስራ ሆኗል። በረከት የአስቤዛን መተግበሪያ አጀማመር Endi yafta usal. Yani zaman አዲስ የሚባል አዲስ ቢዝነስ ተጀምሯል። ግሮሰሪ ሳይሆን ምግቦች ከሬስቶራንት የሚያመጡ እና ቢዚ ስለነበርኩኝ በጣም የምጠቀመው ሰርቪስ ነው። እና እንደዚህም አይነት ነገር ሊኖር ይችላል ብዬ ሰርች አረኩ። ኢንተርኔት ላይ ፈልግ፣ የለም አዲስ አበባ ውስጥ። ከዛ እንደኔ ብቻ ገር ምችል ሰው ይኖራሉ ብዬ አሰብኩኝ ያኔ መተግበሪያውን ማስተዋወቅ ከባድ እንደነበረ የሚናገረው በረከት በተለይም መጀመሪያ ላይ ይህን መሰል መተግበሪያን ለማስተዋወቅ ከባድ እንደነበረ እና በአብዛኛውም የውጭ ሀገር ተሞክሮ ያላቸው ሰዎች እንደሚደፍሩት ገልጾ አሁን ላይ እየተሻሻለ ነው ይላል። ያን የነበሩት አበሾች ቢያዙም በተለይ ውጭ ሀገር ኖሮ የመጡ ይሄን ሰርቪስ የሚያውቁ ነበሩ። ልክ የአበሻ አብዛኛው ማዘዝ ጀምሮ ልክ ከኮሮና በኋላ ነው። ኮሮና ያው ጥሩ አድቫንቴጅ የሰጠው ሰው ለሴፍቲ ሲል ኦርደር ማድረግ ጀመረ። ማስተዋወቁ ሰው በሪፈረንስ ነው የሚመጣ። አንድ ሰው ከጠቅሞ ሳትስፋይድ ከሆነ ሌላ ሰው እንዲጠቀም ሰዎች ይነጋል በተለይ ከውጭ ሀገር የመጣው ኮሚኒቲ እርስ በርሳቸው በጣም ስለሚነጋገሩ የእነሱ ፕላትፎርም ላይ ሼር ያደርጉታል። በዛ በዛ ነው ብዙ ኦርደር እና እናገኝ የነበረው ትረስቱ ቻሌንጅ ያው ሲል አስቤዛ ዶት ኮም የተሰኘው መተግበሪያ የተለያዩ ሱፐር ማርኬቶችን እና የክፍያ አማራጮችን እንዳካተተ የሚናገረው በረከት፣ ህብረተሰቡ ቴክኖሎጂን አለመድፈሩ እና የድረገጽ ገበያን በተመለከተ ወጥ ሕግ አለመኖሩ የራሱ ፈተና አለው ይላል። ቻሌንጅ ያለው አንደኛ ብዙ ሰው ቴክኖሎጂን ላይፍ ኢዚ ለማድረግ መጠቀም እንዳለበት ብዙ ሰው አያውቅም። ስልክን ብዙ ሰው እንደ ከማውራት ማሻገር ብዙ ሰው አፕ ዳውንሎድ አድርገው መጠቀም አለመደም እና ትልቅ ቻሌንጅ የሆነብን እሱን እንደውም አሁን ይሻላል ከበፊቱ አሁን ራይት ትልቅ ብሬክትሩ ነው እሱ እሱን አንድ ቻሌንጅ ነበር ነበር ልክ አፑን ጨርሼ እኔ ለአንሳሪ መጀመሪያ ኢሜል ያደረኩት አብረን ለተማርን ሶፍትዌር አብረን ለተማርን ወደ ሀያ ስድስት ሜሎር ጓደኞቼ ነበሩ። ማስትሪ የሚል አድርጌ ቴስት አድርጉት ፍሪ ዲሊቨሪ ሰርቪስ እሰጣቸዋለሁ እና አፑን በዛው እንድትሞክሩልኝ ነው ብዬ ልኬ ነበር እና ኦርደር ለማድረግ የሞከረ አንድ ሰው አልነበረም እና በጣም ፈርስትሬት አድርጎኝ ነበር። ከዛ በኋላ ብዙ ጊዜ ሰዎች እንዲሞክሩ ቴስት እንዲያደርጉት ነበር እና ሰው ቴስት ለማድረግ እራሱ ቴክኖሎጂን ብዙ አይደፍርም። ቻሌንጅ ሰው ሌላው ግን የዚህ ሀገር ፖሊሲ ያለመኖሩ ኦንላይን ነው። ኮንሰልቱም ብዙ አይታወቅም። አሁን ነው ፓርላማ ገብቶ የዲጂታል ሲግኒቸር ኢቨን ሊጸድቅ እና ወደ ትግበራ ሊገባ ያለው እና ላይሰንስ ኢቨን ላይሰንስ አሁን ኢኮመርስ እንደ ብዝነስ ላይሰንስ የለውም እና እኛን ጋርድ የሚያደርግ ላይ ከሌሎች እንትኖች እንደዚህ አይነት ቢዝነሶች ሊጠብቅ የሚችል ፖሊሲ የሚወጣም ህግም የለም እና ኦንላይን ቢዝነስ በጣም የሚገርመው ያው ራስን የቻለ ካልቸር አለው፣ ራስን የቻለ ዲስፕሊን አለው እና እሱን ገና እኛ ጋር አልመጣም። እሱም አንዱ ትልቁ በቅርቡ ሰው የሚደረግ ይመስለኛል። የአስቤዛ ዶት ኮም መስራች በረከት ታደሰ ቴክኖሎጂ ህይወትን የሚያቀል ነገር መሆኑን አስታውሶ የድረገጽ ገበያን ለማስተዋወቅ እና ና ህብረተሰቡን ለማዘመን መገናኛ ብዙሀንም ድርሻቸውን መወጣትን እንዳለባቸው ጠቁሟል። አሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።